ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ የአየር ንብረት ለውጥን ለመከላከልና ለመቋቋም በያዙት ውጥንና እያሳዩ ባሉት ቁርጠኝነት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አወደሷቸው። ምዕራብ አፍሪካን ላለፈው አንድ ዓመት በላይ ጊዜ ሲያተራምስ የቆየው የኢቦላ ወረርሽኝ በቁጥጥር ስር መዋሉ ቢዘገብም ዛሬም ግን እያነጋገረ ነው የሚሉት ከምሽቱ ርዕሶች ውስጥ ናቸው። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ሐሙስ ሐምሌ 28 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጆቻችሁ እኔ አሉላ ከበደና ጽዮን ግርማ ፕሮግራሙን ትመራልናለች። አሁን ለቀዳሚው የዕለቱ ዜና ሰለሞን ክፍሌ። እንደምን አምሽታችኋል። ትላንት ሜዲትራኒያን ባህር ውስጥ መስጠሙ ከተነገረው የአሳ አጥማጆች ጀልባ ላይ ከነበሩ ሁለት መቶ ፍልሰተኞች መካከል አሁንም በሕይወት ያሉ ሊኖሩ እንደሚችሉ እርዳታ ሰጪዎች ተስፋ ያደርጋሉ። 66 ጫማ ርዝማኔ ያለው ጀልባ የሰጠመው አንድ የአየርላንድ መርከብ በቀረበው ጊዜ መሆኑ ተዘግቧል። የአየርላንድ ባህር ኃይል ባለሥልጣናት ሲናገሩ ተሳፋሪዎቹ መርከቡን ባዩ ጊዜ ፈርተው ወደ ጀልባው አንደኛው ጎን በብዛት በመሄዳቸው አጋድሎ ሊገለበጥ ችሏል ብለዋል። ጀልባው በተገለበጠ በጥቂት ሰዓታት ውስጥ የደረሱ የኢጣሊያ የአየርላንድና የድንበር የለሽ ሐኪሞች ሄሊኮፕተሮች 367 ሰዎች አትርፈዋል፣ 35 አስከሬኖችም ማውጣት ችለዋል። ናይጄሪያ ባለፉት ቅርብ ዓመታት የቦኮ ሐራምን ሁከት ሸሽተው ካሜሩን የቆዩ 120 የሚገመቱ ስደተኞቿን ወደ ሀገራቸው መመለስ ጀምራለች። የናይጄሪያ ብሔራዊ አስቸኳይ ጊዜ እርዳታ አስተባባሪ ቃል አቀባይ ሲናገሩ አንድ ሺህ የሚሆኑ ስደተኞች ቀደም ሲል ወደ ናይጄሪያ አዳማዋ ክፍለ ሀገር ወደምትገኘው ሙቢ ከተማ ገብተዋል። ቀሪዎቹ በርካታ ሺዎች በቀጣዮቹ ቀናት ይመለሳሉ ብለዋል። ካሜሩን ባለፈው ሳምንት አጥፍቶ ጠፊ ቦምብ ታጣቂዎች መስጊዶች ላይ ጥቃት ካስድ ካደረሱ በኋላ ሶስት ሺህ የሚሆኑ ናይጄሪያውያንን ወደ ሀገራቸው ማባረሯ ተዘግቧል። አንዳንዶቹ ናይጄሪያውያን ስደተኞች የቦኮ ሐራም ሽምቅ ተዋጊዎች መሆናቸው ይታመናል። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ ኬሚካል የጦር መሳሪያ የተጠቀመውን ወገን ለመለየት በሚያስችለው የጸጥታው ምክር ቤት ባሳለፈው ውሳኔ ላይ ከስምምነት መድረሳቸውን ውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ሚስተር ኬሪ ዛሬ ይህን ያስታወቁት ኳላላምፑር ማሌዥያ ውስጥ በተካሄደው የደቡብ እስያ ሀገሮች መሪዎች ጉባኤ ወቅት በጎን ከሩሲያዎቻቸው ሴርጌይ ላቭሮቭ ጋር ተገናኝተው ከተወያዩ ጥቂት ጊዜ በኋላ ነው። በዚህ ሳምንት ውስጥ ድምፅ እንደሚሰጥበት የሚጠበቀው የጸጥታው ምክር ቤት ውሳኔ በሶሪያው የእርስ በርስ ጦርነት በተደጋጋሚ የኬሚካል ጦር መሳሪያ ጥቃት የፈጸመውን ወገን የሚለይ መርማሪ ኮሚቴ እንዲመሰረት ያደርጋል። የኬሚካል ጦር መሳሪያ መጠቀምን የሚከለክለው ዓለም አቀፍ ድርጅት ጥቃቶቹን የፈጸመውን ወገን የማጣራት ተልዕኮ እንደሚኖረው ይግለጽ እንጂ ድርጅቱም ሆነ የተባበሩት መንግስታት እስካሁን አንደኛውን ወገን ለመወንጀል የሚያስችላቸው ስልጣን ግን የላቸውም። በሳውዲ አረቢያ ደቡባዊ ግዛት የአሸባሪ አጥፍቶ ጠፊ ቦምብ ታጣቂ ጥቃት በትንሹ ለ17 ሰዎች ሕይወት መጥፋት ምክንያት ሆኗል። ኤል ኤክባሪያ የተሰኘው የመንግሥቱ ቴሌቪዥን እንደዘገበው ጥቃቱ ዛሬ በደቡባዊቷ አብሃ ከተማ የደረሰው የሳውዲ ጸጥታ ኃይሎች በሚጠቀሙበት አንድ መስጊድ ውስጥ ጸሎት እየተካሄደ ባለበት ወቅት ነው። የሀገር አስተዳደር ሚኒስቴር የሟቾቹን ቁጥር ከ13 በላይ መሆናቸውን ገልጾ እነርሱም ሰልጣኝ ፖሊሶች ናቸው ብሏል። ከቆሰሉት ዘጠኝ መካከል ሦስቱ ደግሞ ከባድ ጉዳት እንደደረሰባቸው ሚኒስቴሩ አስታውቋል። ለዚህኛው ጥቃት እስካሁን ኃላፊነቱን የወሰደ ባይኖርም ከዚህ ቀደም በተደጋጋሚ ለደረሱት በርካታ ጥቃቶች ግን ራሱን እስላማዊ መንግሥት እያለ የሚጠራው ጽንፈኛ ቡድን መውሰዱ አይዘነጋም። በመጨረሻም በአፍጋኒስታን ባለሥልጣናት መግለጫ መሰረት ሀገሪቱ ደቡባዊ ግዛት ውስጥ አንድ ወታደራዊ ሄሊኮፕተር ተከስክሶ አስራ ሰባት ወታደሮች ሞተዋል። ኤም አስራ ሰባቱ ሩሲያ ስር ሄሊኮፕተር ዛሬ የወደቀው ዛቡል ክፍለ ሀገር ሺኬ አውራጃ ውስጥ መሆኑን የአካባቢው ባለሥልጣናት አስረድተዋል። አደጋው የደረሰው በቴክኒክ ችግር ሳቢያ ነው ሲል የአፍጋኒስታን መከላከያ ሚኒስቴር አስታውቋል። ሌሎች ባለሥልጣናት ግን ምክንያቱ ገና በምርመራ ላይ ነው ይላሉ። ሽምቅ ተዋጊዎች ወታደራዊ አውሮፕላን ለመጣል ይቸገራሉ ቢባልም ታሊባን ሄሊኮፕተሩን የመታሁ እኔ ነኝ ሲል ኃላፊነቱን ወዲያውን ወስዷል። ከዚህኛው ድንገት ጥቂት ሰዓታት አስቀድሞ ደቡብ ካቡል ውስጥ መኪና ላይ በተጠመደ ፈንጂ የደረሰ ጥቃት ቢያንስ ስድስት ሰዎች ተገድለዋል ተብሏል። ይህም የታሊባኑ የረጅም ጊዜ መሪ የሙላ ሙሐመድ ኦማር መገደል ከተረጋገጠ በኋላ ለመጀመሪያ ጊዜ የደረሰ ከባድ ጥቃት መሆኑ ነው። ይህኛውንም ጥቃት ያደረስኩን የነኝ ብሏል ታሊባን በመግለጫው። ዜናው አበቃ። ሰለሞን ክፍሌን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ ዓለም ዜና ዝርዝር ጋር ይመለሳል። አድማጮች አሁን ወደ ቀዳሚ የምሽቱ አቢይ ርዕስ ነው ምወስዳችሁ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የአየር ንብረት ለውጥን ለመከላከልና ለመቋቋም በያዙት ውጥንና እያሳዩ ባሉት ቁርጠኝነት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አወድሰዋቸዋል። በመካከለኛው ምስራቅ የሚታየውን ግጭት ጨምሮ ከትላንት በስቲያ የሁለቱ መሪዎች የዋይት ሀውስ ውይይት ይበልጡን በርዕሱ ላይ ያተኮረ ነበር። የዘጋቢያችን አሩፓንዴ ጥንቅር ዝርዝሩን ይዟል። ከዩናይትድ ስቴትስ የኃይል ማመንጫዎች ወደ ከባቢ አየር የሚለቀቀውን በካይ የካርቦን ጋስ መጠን ለመቀነስ ፕሬዚዳንት ኦባማ የያዙትን አዲስ እቅድ ባስተዋወቁ ማግስት ነው የአየር ንብረት ለውጥን ዋና መነጋገሪያ አጀንዳቸው በማድረግ የመንግስታቱን ድርጅት ዋና ጸሐፊ ባንኪሙንን ወደ ዋይት ሀውስ ጋብዘው ያወያዩት። ቁርጠኝነት የተመላ ሁነኛ እቅድ ያልነደፉ አገሮች ይህን አስፈላጊ እርምጃ ይወስዱ ዘንድ ጫና በማድረግ ከእኛ ጋር ተባብረው መሥራቱን እንዲቀጥሉ ነው ያበረታታኋቸው። ፍላጎታችን የፓሪሱ ዕቅድ እንዲሳካና የልጆቻችንና የመጪው ትውልድ ዕጣ ይሰምር ዘንድ ዓለም ያላሰለሰ ጥረት እንዲያደርግ ነውና። የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን በበኩላቸው ፕሬዚዳንት ኦባማ የአገር መሪነቱን የስልጣን መንበር ከተረከቡባት የመጀመሪያዋ ቀን አንስተው ከዩናይትድ ስቴትስ የድንጋይ ከሰል አቅላጭ የኃይል ማመንጫዎች የሚተነውን በካይ የጋዝ መጠን ለመቀነስ የሚያስችል እቅድ በመንደፍ ለሌሎች አገሮች መልካም አርአያ በመሆን ጭምር ያሳዩትን እጅግ አስፈላጊና ብሩህ ራእይ ያዘለ ያሉትን አመራራቸውን አወድሰዋል። በአገር ውስጥ የዩናይትድ ስቴትስን የመጣኔ ሀብት የሚያበለጽግ ገቢ ለማመንጨት ይረዳል። ይህም በሌሎች አገሮች ላይ አዎንታዊ ተጽዕኖ ያሳድራል ብዬ አምናለሁ። ከቻይና፣ ከብራዚል፣ ከህንድና ሌሎች በርካታ አገሮች ጋር የጀመሩትና አገሮቹ የጎላ ተሳትፎ እንዲኖራቸው በግል ያደረጉትን ጥረት በእጅጉ አደንቃለሁ። ይሁንና ግዙፉ የሚስተር ኦባማ እቅድ በአገር ውስጥ ከተቀናቃኞቻቸው የሪፐብሊካን ፓርቲ አባላት የበረታ ተቃውሞ ይጠብቀዋል። በዩናይት ስቴትስ ምክር ቤት የሪፐብሊካኑ ፓርቲ አባላት የከሰል ማዕድን አምራች የሆኑ ክፍለ ግዛቶችን የምጣኔ ሀብት ይጎዳል በሚል ከኃይል ማመንጫዎችና ፋብሪካዎች ወደ ከባቢ አየር የሚለቀቀውን በካይ የጋስ መጠን ለመቀነስ የታለመ ጠንካራ የቁጥጥር ፖሊሲ በማንኛውም መንገድ እንቃወማለን ሲሉ የዛቱት። በሌላ በኩል ሁለቱ መሪዎች የከባቢ አየር ጠባይ ለውጥ የደቀነውን አደጋ ከተመለከተውና በስፋትም ትኩረት ካደረጉበት ከዚህ ጭብጥ በተጨማሪ በሶሪያ በሚታየው የሰብአዊ ቀውስና በአጠቃላይም የመካከለኛው ምስራቅ ግጭቶች ዙሪያ ተወያይተዋል። እልቂቱን ማስቆምና ያችን አገር ማረጋጋት ወደሚያስችል አቅጣጫ የሚያመራ ተጨባጭ የፖለቲካ ሂደት እውን ማድረግ። ኦባማ አክለውም አገር የማስተዳደሩን ሥራ አዳጋች ያደረጉ በአገሪቱ የጸጥታ ጥበቃ አንዳች ክፍተት የፈጠሩ ያሏቸውን በርካታ አንጃዎች ወደ አንድ በማምጣቱ ረገድ በሊቢያም መጠነኛ መሻሻል ተዘግቧል ሲሉ ተናግረዋል። በየመን ያለውን ቀውስ ለመፍታት ከወታደራዊ ይልቅ ፖለቲካዊ መፍትሔ ማስፈለጉን ሁለቱ መሪዎች አጽንኦት ሰጥተው የተመለከቱት መሆኑን ያመለከቱት የመንግስታቱ ድርጅት ዋና ጸሐፊ በበኩላቸው የሰብአዊ ሁኔታው ከቀን ወደ ቀን እየከፋባት መሆኑን ተናግረው አባል አገሮች ለየመናውያን የልገሳ እጃቸውን እንዲዘረጉ ሲሉም ጥሪ አሰምተዋል። ከአገሪቱ ህዝብ 80 በመቶው ትክክለኛውን ሐዝ ለማመልከትም ከ21 ሚሊዮን በላይ ሕዝብ ሰብአዊ እርዳታ ይሻል። መሪዎቹ በተጨማሪም እንደ አዲስ አገር የቀረውን ዓለም የተቀላቀለችበትና የሚገባትን እውቅና የምትጎናጸፍበት ሂደት በፕሬዝዳንቷና በተቃዋሚው ፓርቲ መሪ ተበላሽቷል ሲሉ ኦባማ በገለጿዋት ደቡብ ሱዳን ጉዳይም ተወያይተዋል። የደም መፋሰሱን ለማስቆምና ሁሉን አቀፍ መንግስት ለማቋቋም የታለመው ስምምነት በተያያዘለት ቀነ ቀጠሮ የፊታችን ነሀሴ አስር ካልተደረሰ ዓለም ሌላ እቅድ ተፈጻሚ ለማድረግ ይንቀሳቀሳል ብለዋል። በምዕራብ አፍሪቃ የኢቦላ ወረርሽኝን በዚህ የአውሮፓውያን አመት መጨረሻ ለማስወገድ የተያዘው ግብ ተጨባጭ ሁኔታን ያገናዘበ ተገቢም ነው ሲሉ አንድ የዓለም ጤና ድርጅት ከፍተኛ ባለስልጣን አስገነዘቡ። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ ያጠናቀረችውን ዘገባ ዝርዝር ቆንጅታ ይዛ አቀርባለች። በጊኒና በሴራሊዮን በሳምንት ሰላሳ አምስት ሰው ለኢቦላ በሽታ ይጋለጥ የነበረበት ሁኔታ ባለፉት አራት ሳምንታት ወረርሽኙ እየቀነሰ መጥቶ በዚህ ሳምንት ሁለት ሰዎች ብቻ ለበሽታው መጋለጣቸውን የዓለም የጤና ድርጅት አስረድቷል። አንድ በጊኒ ሌላው በሴራሊዮን የበሽታው ስርጭት እንደገና ሊቀሰቀስና የተጋላጮች ቁጥር ሊጨምር እንደሚችል ግን ሳያስጠነቅቅ አላለፈም። ወረርሽኙን ለመቆጣጠር የሚወሰዱት እርምጃዎች ባለፉት ጥቂት ወራት እየተሻሻሉ መምጣታቸውንም ገልጿል። የጤና ሰራተኞች የቫይረሱን ስርጭት ሰንሰለት ለመስበር የሚያስችል የተሻለ እውቀት እያገኙ መምጣታቸውን አክሏል። የዓለም የጤና ድርጅት ረዳት ዋና ዲሬክተር ብሩስ ኤልዎርድ ይህንኑ ሲያብራሩ የጤና ጥበቃ ሰራተኞች በቫይረሱ የተያያዙ ሰዎችን ለመለየትና ከታማሚ ጋር ንክኪ የነበራቸውን ሁሉ አግኝቶ የመከታተል ስራቸው እየተሻሻለ መምጣቱን አመልክተዋል። የበሽታው ተጋላጮች ቁጥር ሊቀንስ የቻለው በሕክምና ባለሙያዎች የማይደረስባቸው ቫይረሱን ሊያዛመቱ የሚችሉ ሰዎች ቁጥር በመቀነሱ መሆኑንም ባለስልጣኑ አክለው አመልክተዋል። the biggest risk now is irrational exuberance, to quote a famous economist. አሁን ያለው ከሁሉም ከባዱ አደጋ አንድ ስመጥር የምጣኔ ሀብት ባለሙያ በተጠቀሙበት አባባል ላስቀምጠውና ከልክ ያለፈ ፍንደቃ ነው። ግሩም ነው። እየቀነሰ ነው። ሰላሳ የነበረው ሀያ አምስት ሆነ፣ ሰባት ደረሰ፣ አሁን ደግሞ ሁለት ሆነ፣ ቀስ ብሎ ደግሞ ዜሮ ይሆናል የማለት ነገር አለ። አይሆንም። አሁንም በሽታው እየተዛመተ በሚገኝባቸው አንዳንድ አካባቢዎች የሚሞቱ ሰዎችን ጥንቃቄ በጎደለው መንገድ የመቅበር ሁኔታ ሊመለስ ይችላል። ወይም ደግሞ ከታማሚ ጋር ንክኪ የነበረው ሰው ሳይደረስበት አምልጦ ሌላ አጋ ሄዶ ሰዎችን ሊያጋልጥ ይችላል። ፍቱን እንደሚሆንም የተነገረለት የኢቦላ ቫይረስ መከላከያ ክትባት የመሰራቱ ዜና እንዳስደሰታቸው የገለጹት የዓለም የጤና ድርጅቱ ባለስልጣን ክትባቱ በሽታውን በመቆጣጠር ረገድ ታላቅ ሚና እንደሚጫወት አስረድተዋል። ቢሆንም ሰዎች ከመጠን ያለፈ ውጤት ይመጣል ብለው ከመጓጓት እንዲቆጠቡ ሳይመክሩ አላለፉም። አንዳንድ ጊዜ ሰዎች አሁን ሁኔታው ተቀየረ ማለት ነው ብለው ሊፈነጥዙ ይችላሉ፣ ግን ሁኔታዎችን ያሻሽላል እንጂ አይቀየርም። አሁንም ቢሆን የተያዙ ሰዎችን መፈለግ፣ ከእነርሱ ጋር ንክኪ የፈጠሩ ሰዎችን አስሶ ማግኘት፣ ቶሎ ብሎ ከሰው ጋር እንዳይገናኙ ለይቱ ማቆየትና ጥንቃቄ የተሞላበት የቀብር ሥነ ሥርዓት ወይም ማፈጻጸም ያስፈልጋል። አሁን ባለው ሁኔታ በዚህ መንገድ ነው ኢቦላ የሚገታው። ክትባቱ የሚጠቅመው ከታመሙ ሰዎች ጋር የተገናኙ ሰዎችን የጤና ሰራተኞችንም ከቫይረሱ ይጠብቃል። አያይዘው የዓለም የጤና ድርጅቱ ምክትል ዋና ስራ አስኪያጅ ኤድዋርድ፣ ጊኒ፣ ሴራሊዮንና ላይቤሪያ ክትባቱ በሌለበት የታማሚዎችን ቁጥር ለመቀነስና አንድም ሰው በበሽታው እንዳይሞት ለማድረግ መቻላቸው ልብ ሊባል ይገባል ብለዋል። አድማጮች የምትከታተሉት በ1431 አጭር ሞገድ ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። ወደ ተከታዩ ዘገባ ነው የምንሻገረው። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ካለፉት ጥቂት ሳምንታት ወዲህ አስከፊ የአጥፍቶ ጠፊ ጥቃቶችን ሲያካሄድ ቆይቷል። ቡድኑ ቱርክ ላይ የሚደቅነው የአደጋ ስጋትም እየጨመረ በመሄዱ ቱርክም በጂሃዳውያኑ ላይ በሚካሄደው ወታደራዊ እንቅስቃሴ ውስጥ ለመግባት ተገዳለ ይችላል። ዘጋቢያችን ዶሪያን ጆንስ ከኢስታንቡል የላከው ዘገባ አዳነች ፍሳሐ እየታቀርበዋለች። ሰርች ውስጥ ባለፈው ወር የተፈጸመው የአጥፍቶ ጠፊ ጥቃት የተራቀቀና በሚገባ የተቀነባበረ ነበር ሲሉ የቱርክ ባለስልጣኖች ገልጸዋል። ጥቃቱን ያደረሰው ሰው ቱርክ ውስጥ ከአንድ ዓመት በላይ ለሆነ ጊዜ ሲንቀሳቀስ የቆየ የጽንፈኛው ቡድን ህዋስ አባል የሆነ ቱርካዊ እንደሆነ የቱርክ ፖሊስ ጠቁመዋል። ቱርክ ጂሃዳውያኑ የሚደቅኑትን አደጋ አክብዳ አለማየቷ ዋጋ እያስከፈላት ነው ሲሉ የአልሞኒተር ድረገጽ አምደኛ ካድሪ ገርሰል አስገንዝበዋል። ቱርክ ወደ ጂሃድ አውራ ጎዳና ተቀይራለች። የጂሃዳውያን እንቅስቃሴና የግንኙነት መረብ ሆን ብሎ ችላ ተብሏል። ቱርክ ውስጥ ሲካሄድ የቆየው የጅሃዳውያን በተለይም እስላማዊ መንግሥት ነኝ የሚለው ቡድን የምልመላ እንቅስቃሴ ችላ ሲባል ቆይቷል። አሁን ታዲያ ቱርክ እስላማዊ መንግሥት ነኝ በሚለው ቡድን የአሸባሪነት አደጋ ተደቅኖባታል። የቱርክ ፓርላማ ባለፈው ሳምንት በሰርች ስለተፈጸመው የቦምብ ጥቃት በተወያየበት ወቅት የሀገሪቱ ገዢ ፓርቲ ጅሃዳውያን ቡድኖችን የሶሪያን መንግሥት ለመገልበጥ እየተጠቀመ ነው ሲሉ ተቃዋሚ ፓርቲዎች ከሰዋል። የቱርክ መንግሥት ግን አስተባብሏል። በካርኔጌ ተቋም በእንግዳነት የሚሰሩት የከፍተኛ ትምህርት ሰው ሲናን አልገን እስላማዊ መንግሥት ነኝ የሚለው ቡድን ቱርክ ላይ የደቀነው አደጋ በአህጉሪቱ ፖሊሲ ሳይቀር ተጽዕኖ አሳድሯል ይላሉ። እስላማዊ መንግሥት ነኝ የሚለው ቡድን ቀስ በቀስ ቱርክ ውስጥ መዋቅር መዘርጋቱ በቱርክ ላይ ለመበቀል ይረዳዋል። ቱርክ መጀመሪያ ላይ ጽንፈኛውን ቡድን በሚመለከት ጠንቀቅ ብላ የነበረችውም ለዚሁ ነው። ጉዳዩን የሚነቅፉ ሰዎች እንደሚሉት ቱርክ በጽንፈኛው ቡድን ላይ ታደርገው ከነበረው ጥንቃቄ የተነሳ በጸጥታ ኃይሎች የታሰሩ በርካታ የታወቁ የጽንፈኛው ቡድን አባላት ወዲያውኑ ይለቀቁ ነበር። እስላማዊ መንግስት ነኝ የሚለው ቡድን ቱርክ ውስጥ በብዙ መቶ የሚቆጠሩ ጂሃዳውያንን መልምሏል። ስለሆነም ቡድኑ ውጊያውም ወደ ቱርክ እያስገባ ነው ማለቱ ስህተት ነው። ጦርነቱ የሚካሄደው እዛው ቱርክ ምድር ውስጥ ነውና በቱርክ ትልልቅ ከተማዎች ሊካሄዱ የሚችሉ አሸባሪ ተግባሮች ቱርክን ኢኮኖሚዋንና ሰላሟን ሊያናጉ ይችላሉ። የቱርክ ትልልቅና ዘመናዊ ከተማዎች ምናልባትም የጉብኝት ኢንዱስትሪዋ ኢላማ ሊደረጉ ይችላሉ። የቱርክ የጸጥታ ኃይሎች ከፍተኛ ጥበቃ እያካሄዱ ቢሆንም እስላማዊ መንግስት ነኝ የሚለው ቡድን አገር በቀል ደጋፊዎች ስላሉት ሊሰነዘሩ የሚችሉ ጥቃቶችን ለማክሸፍ ከባድ ይሆናል ይላሉ ታዛቢዎች። አድማጮች አሁን ወደ መጨረሻው የምሽቱ ቅንብር ነው የምንሻገረው። ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካ ለምሽቱ ያሰናዳውን ቅንብር አዘጋጁ አዲሱ አበበ በዚህ አጠገቤ ያለ ካዘጋጁ አንደበት እንሰማለን። ምስክር የጠፋው ትውልድ እድምተኛ ልቦለድ ዋና ገጸ ባህሪ ምስክር ካፕቴን የማን ተምሳሌት ነው ማንን ይወክላል ምስክር የሚወክለው ኔና አንተን በእኛ ትውልድ የነበረውን ነው ግን ያ ትውልድ እንደምናውቀው ያሳለፈው ህይወት መጥፎ ነበር በዚህ ምክንያት የተነሳ አገሪቷ ትልቁን ሀይሏን የወጣት ትውልድ በብዙ ምክንያት አታለች ያንን ለማመላከትና ቀጥሎም አሁንስ በዛው መንገድ ላይ ያለነው ወይስ አይደለም የሚለውን ጥያቄ ነካክቶ አንባቢው የራሱን ድምዳሜ እንዲሰጥ፣ ታሪካዊ ልብ ወለድ ልንለው እንችላለን፣ ምስክር ማለት ይቻላል። ይሄ ጽሁፍ የተመሰረተው ነባራዊ ሁኔታ ላይ ነው። ከማቃቸው ካየኋቸው ምስክርነት ልሰጥ ከምችልባቸው ነገሮች ላይ የተነሳ ስለሆነ ታሪካዊ ልቦለድ መባሉን የምቃወም አይመስለኝም። ግን ስትሬስ ማረግ የምፈልገው አጽንኦት ነው። አጽንኦት ምንድነው? ቀጣይነቱ እንዴት ነው? ለአገሪቱ እጣ አልቆመም ያለፈው ታሪክ። ወጣቱ አሁንም ያለበት ሁኔታ የሚያሳየን ልክ ያለፍነውን አይነት ይመስላል እና ይሄንን እንዴት አድርጎ ነው መለወጥ የሚቻለው ከሚል አነሳስ ነው ለመጻፍ የምፈልገው ቴያትሩ ተውኔቱም አለ፣ የተለወጡት አክተሮቹ ብቻ ይመስለኛል። ይሄንን ማመላከቱ እንግዲህ አስፈላጊ ነው። መጽሐፍ የማዝናናት ኃይልም አለው። ያን የተበላሸ ትውልድ እንዳይደገም እንደ አብነት ምን አቅርበዋል እዚህ መጽሐፍ ላይ? በዚህ መጽሐፍ ውስጥ አቶ በለጠን ብትወስድ የጠየቅከውን ጥያቄ የሚመልሱልኝ ይመስለኛል። የራሳቸውን የሚችሉትን ያህል አድርገው መጨረሻ ላይ እነሱም ራሳቸው በጤናም ጉድለት ይሁን በስደትም ወጥቷል። ግን በቂ ስላልነበረ ያው ምስክር ለዛ ለጠፋ ትውልድ ምስክር ከመሆን ያለፈ ያን የጠፋ ስርአት እንደ አቶ በለጠ አጉልቶ የሚያሳይበት አንድም ቦታ የለም። የወቅቱ ተራማጅ ልክ ነው፣ በዚህ እስማማለሁ። የዛ ትውልድ ጀግና አልነበረ ምስክር ግን ባለው ሁኔታ መጀመሪያ የራሱን ህይወት ለመለወጥ ትልቅ ጥረት ያደረገ ሰው ነው። ራሱን ሰው ለማድረግ የተማረ ሰው ነው። በዛው ሊቀር ይችል ነበር ካለበት ችግር አንጻር በስራ ላይ ከተመደብም በኋላ የሜላትን አባት ነጻ ለማውጣትየኤልሳን አባት ለማውጣት የበኩሉ ሙከራዎች ብዙ አድርጓል። ግን ርቆ መሄድ አልቻለም ነበር። ያ ትውልድም ይሄ ነው። ታስሯል። ስርዓቱን ለመለወጥና በጎ ነገር ለማምጣት ግን ሳይችል ቀረ፣ ተደናቀፈ። ራሱ ነው የጠፋው። አጨራረሱ መጽሐፉ እንደምንጠብቀው አልሆነም የሚሉ ሰዎች ሊያጋጥሙ ይችላሉ። ከሜላት ጋር የነበረው ግንኙነት እና ከኤልሳ ጋር ያሳለፈውን የፍቅር ጊዜ ሳስብ እንዲያውም መጨረሻ ላይ ከሜላት ጋራ በትዳር ጓደኝነት የሚኖሩ አድርጌ ዝም ብዬ ገምቼ ነበረ ብትንትን ያለ አጨራረስ ነው የመጽሐፉ ውበት እዛ ላይ ያለ ይመስለኛል ከኒያ ግምት አንጻር ለምን ብትለኝ ጀምሮ መጨረስ የማይችል ትውልድ ነበር ለምንድን ነው የተስተካከለና የተመቻቸ ሁኔታ ስላልነበረው በእድሜው ትዳር መያዝ የማይችል ትውልድ ነበር እና እንዲህ የተስተካከለ ነገር አልነበር ከራሱ ጥፋት አልነበርም ትውልዱ ከነበረው ስርዓት ስርዓቱ ያመቻቸለት በጎ ነገር አልነበር። የተዋከበ ትውልድ ነው። ስለዚህ ጀምሮ መጨረስም የማይችል ነበር። ከሌላውም ቶ ከፍቅር እንኳን አንጻር ዘርቶ መልቀም ያልቻለ ትውልድ ነው እና ምን ያህል ምን ያህል ሚዝረብል እንደነበረ ትውልዱ ለማሳየት ነው ደግሞ ይሄ እውነት ነው። በሁላችንም ሕይወት ውስጥ ወደ ኋላ ብትመለከተው በእድሜያችን እንኳን ተድረን ወግያየን ብዙ ሰዎች ያለን አይመስለኝም። እና ይሄ ይሄ እዛ ውስጥ የተንጸባረቀ ይመስለኛል። ሌላው ምንድን ነው፣ የልብ ወለድ ጽሁፍ አጻጻፍ የማንጠልጠል ሰስፔንስ መኖር አለን። ምንድን ነው እሱ? አሁን አንዳንድ ሰዎች ያነበቡ ይህንንም እንደውም ኤዲት ያደረገልኝ ሰው ይሄ ሊሆን አይችልም፣ ይሄ ይሄ ምናባ ይኖረ ያለኝ እንዴ፣ ሊሆን ይችላል አለ። ግን ምስክር እኔ ሳልኩት እንደዛ ነው። ከዛ በፊት ተነጋግረው ቢሆን ኖሮ በመካከላቸው የፍቅር መሳሳብ መኖሩን እንዲሁ እኮ በሩ እኮ ነው። ፍላጎት ሁለቱም ፍላጎት አላቸው፣ ግን በሩን አልከፈቱትም። ቢሆን ኖሮና ቤቱ አድራ ምንም ነገር ሳይሆን ቢቀር ኖሮ አሁን ያልከውን አስተያየት መስጠት ይቻል ነበር። ምንም አልነበረም። ምስክር አይምሮ ውስጥ አድቫንቴጅ ወሰድኩኝ ለአለመባል እና ይሉኝታ ይዞች ነው ያንን ያላደ። ፍላጎቱማ ነበረው። ምልክቱን ማሳማ ሰታለች፣ ብዙ መንገድ ሰንጋው ሲመጣ የመሳሰለ እያለች የምትቀልደው የዛ ነጠብራቅ ነው። መልካም ወደ እርሶ ልሂድ። ወደ ግሎ በዘመነ ደርግ ኢትዮጵያ ውስጥ ዘር ሰርተዋል። ትክክል። ምናልባት አንድ ሰው በዛ ዘመን ሰርተው የዛ ዘመን ተጠቃሚ ሆኖ አሁን ምን ያወራሉ? ደፈር ካለም እንደው እንደ ካድሬም ሊቆጥሮ ቢችል፣ አንድ ሰው ደፋር እንደዚህ ቢናገር ምን ይላሉ? ይሄ በጣም ጥሩ ጥያቄ ነው፣ እና ከሁለት አቅጣጫ ነው መልስ የምሰጠው። በመጀመሪያ እኔ ራሴ የዛ ስርዓት ፕሮፌሽናል ወታደር ነው እንጂ ከጫካ ውስጥ በሽፍትነት ለሚተዳደር ኃይል የቆምኩ እና ያደርኩ ሰው አልነበርኩም። እና ኢትዮጵያን አየር ኃይል በምስራቅ አፍሪካ ውስጥ ተወዳዳሪ ያልነበረው ትልቅ ድርጅት አባልኝ የተማርኩ ፕሮፌሽን የነበረኝ ከዚህ አንጻር ያን ስርዓት ያገለገልኩት ከፕሮፌሽን አንጻር ከዛ አልፌም ደግሞ ሰራዊቱን አገልግያለሁ። ሰራዊቱን ልሳን በሜካፕ ኤዲተርነት፣ በአምድ አዘጋጅነት ሰርቻለ ያ የኢትዮጵያ ሰራዊት ነው። ያ የኢትዮጵያ ሰራዊት ኢትዮጵያን ከሶማሌ ወረራ ያዳነ አንድነቷን የጠበቀ ሉዓላዊነቷን የጠበቀ የታገለ የሞተ ሰራዊት ነው፣ መጨረሻው አላማረም እንጂ። ስለዚህ እኔ ፖሊሲ አውጪ አልነበርኩም፣ ፖሊሲ አስፈጻሚም አልነበርኩም። ስለዚህ ራሴን የማየው ከዚህ አንጻር ነው። በሌላ ወገን በማንኛውም ስርአት ውስጥ የሚያገለግሉ ሰዎች የዛ ስርአት ካድሬዎች ናቸው ማለት አይደለም። ፕሮፌሽናልስ አሉ። የዩኒቨርሲቲ ሌክቸረር ሊሆን ይችላል፣ ወይም የተለያየ ድርጅት ስራ አስኪያጅ ሊሆን ይችላል። እነዚህ ሁሉ በዛ ስርአት ውስጥ የሚጠቃለሉ ሰ ልክ እንደ ሰራዊቱ አባል ማለት ነው። እዛ ስርአት ውስጥ አየር ሀይል ገና ትምህርት ሲጀምር ነው እንግዲህ በኢህአፓነት የታሰርኩት። ያንን በልቤ አምጭ ያለው ከዛ በኋላ ታጠጋ የጣ ሜካፕ ኤዲተር ሆኜ የአምድ አዘጋጆችን በምሰራበትም ጊዜ ይህን የነበረውን አስተዳደር የምችለውን ያህል በምችለው መንገድ እየተቸው ያለፍኩ ነው። ና ሊናያን የሚወቅስ ምንም ነገር የለ። ከዛ አንጻር ነው ማየው ና ሌላውም አንባቢውም ከዚህ አንጻር ይመለከተዋል ብዬ ገምታለሁ። እኔ ካድሬ አልነበርኩ። አጭሩ መልካም ጋዜጠኛ የመሆን ፍላጎት እንደነበረውት ሲናገሩ ሰምቻለሁ። በመጽሐፍ መረቀውም ጊዜ እሱን ደግሞ መናገሩ አልገረመኝም። እንደውም እስካሁን ለምን ዘገዩ የሚያሰኝ ነው። እንደው ፊት ለፊት ምስጋና ብዙ አይመችም በእኛ ባህል እንጂ ድንቅ አጻጻፍ ነው። በዚህ የተነሳ አንዳንድ ነገሮች አገላለጥ ላይ ስዕላዊ የሆኑ አገላለጦች አሉና በጣም ይሄ መቼም የሚገርም ነው። እነዚህን ሁሉ ሳይ የበለጠ በድርሰቱ መግፋት ነበረበት ላለሁና እና ይሄ በጣም ውበት ሰጥቶቷል ማለት ይቻላለሁ። ምንድን ነው እዚያ ሀገር የሚሰሩት ካፕቴን፣ በጣም ሰፊ ውይይት ነበረንና፣ ካፕቴን ለማ አሁን ያነሳሁትን ጥያቄ የሚመልሱበትን ስለ መጽሐፉም አንዳንድ ነጥቦችን የሚያወሱበትን ቀሪ ክፍል በሌላ ጊዜ ለማቅረብ እንሞክራለን። ክቡራትና ክቡራን አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ቅንብራችን የዛሬው ዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ና ባልደረቦች ስም ለምሽት ሶስት ሰዓት በአጭር ሞገድ በ1922 ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ የምሽቱ አስተናጋጅ አሏ ከበደ ፕሮግራሙን ከመራችልን ጽዮን ግርማ ና ከስርጭት መሀንዲሱ ጋር በመሆን በዚሁ እሰናበታለሁ። ሶስት ሰዓት ላይ እንገናኝ። መልካም ምሽት። ci <Sings> Ma

ye me adel say sankot bide